The voice of a man. የኢትዮጵያና የሱዳን ጠቅላይ ሚኒስትሮች ከቀናት በፊት ያካሄዱት ውይይት መግባባት የታየበትና ፍሬያማ እንደነበር የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ገለጸ። ሁለቱ ሀገሮች ልዩነቶቻቸውን በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የተናገሩት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ በተጻራሪው የሚሰማውን መረጃ አስተባብለዋል። የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩም በወቅታዊ የሀገሪቱ ሁኔታ ላይ ለመንግስታቱ ድርጅት ድርጅትና ሌሎች ዓለም አቀፍ ድርጅቶች ባለስልጣናት ማብራሪያ መስጠታቸውም ታውቋል። መለስካቸው አመሃ ስርስራለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለሀገር ውስጥና ለውጭ ጋዜጠኞች እንደተናገሩት ባለፈው ሳምንት መጨረሻ አዲስ አበባ የገቡት የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ያተኮረው የሁለቱን ሀገሮች ግንኙነት በማጠናከር ላይ እንደነበረ ገልጸዋል። አምባሳደር ዲና ሙፍቲ እንዳሉት ከሆነ የሁለቱ መሪዎች ውይይት መግባባት የሰፈነበትና ፍሬያማ ነበረ። ሁለቱ ሀገሮች በግንኙነቶቻቸው ዙሪያ የሚታዩ ልዩነቶችን በውይይትና ሰላማዊ በሆነ መንገድ ለመፍታት እንደተስማሙ አስረድተዋል። በጥቅሉ ከሱዳን ጋር በጣም ጥሩ የሆነ ሊባል የሚችል ግንኙነት ነው ያለው። በተለይ አሁን በተፈጠረው ክራይሲስ ላይ ጥሩ መግባባት አለ። በህዳሴ ግድብ ዙሪያ ያው እንዳያችሁት መነጋገሩ የነበረ ነው። በመሃል ተቋርጦ ነበር። እንደዚያም ሆኖ ልዩነቶች አሉ። ልዩነቶችን ግን በተቻለ መጠን ሰላማዊ በሆነ መንገድ፣ ገንቢ በሆነ መንገድ የማስተናገዱ አቅጣጫ እና ፍላጎት ነው በሁለቱም ሀገሮች መካከል ያለው። በህዳሴ ግድብ ዙሪያም ልዩነቶች እንደገና፣ ድንበር አካባቢም እንደምታውቁት ረዥም ጊዜ ከሱዳን ጋር ያላለቀ የድንበር ጉዳይ አለ። እሱ መጣ መለስ የሚልበት ሁኔታ አለ። ስሜቶችን የሚፈጥርበት ሁኔታ አለ። ቦርደር አካባቢ ደግሞ የህዝብ ለህዝብ ግንኙነቱ ላይ አንዳንድ የሚፈጥረው ጸጥታ ላይ አንዳንድ የሚኖረው ኢምፓክት አለ በዋናነት ግን ምንድን ነው ሱዳን ጋር ያለን ልዩነት ገንቢ በሆነ መንገድ አብሮ ሀንድሌ ማድረግ አቅጣጫ ነው። ውይይቱም የነበረው በዚህ ላይ ነው። ጥሩ ገንቢ የሆነ ኢንጌጅመንት ነበረ ለመግለጽ ነው። ይሁንና ከጋዜጠኞች በኩል የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ ወደ ኢትዮጵያ ለይፋ የስራ ጉብኝት መጥተው የነበረው ለሁለት ቀናት እንደሆነ በማስታወስ ጉብኝታቸውን በግማሽ ቀን ብቻ ገድበው ወደ ሀገራቸው መመለሳቸው አለመስማማት እንዳለ የሚያመለክት እንደሆነና አንዳንድ የመረጃ ምንጮችን በመጥቀስም በንግግር አጀንዳ እንዳልተስማሙ ጠቆመው ማብራሪያ ጠይቀዋል። አምባሳደር ዲና ሙፍቲም ምላሹን ሲሰጡ ጠቅላይ ሚኒስትር አብድላ ሐምዶክ ከተያዘላቸው ቀን አስቀድመው ወደ አገራቸው መመለሳቸው ከአለመስማማት ጋር ፈጽሞ እንደማያያዝ አረጋግጠው የሚሰራጩት የምናልባት መረጃዎች ምንጫቸው ከአንዳንድ አካላት ጠንካራ የግል ጥቅም ጋር የተያያዘ እንደሆነ አስረድተዋል። በተለይ አሁን ከግጭቱ ጋር በተያያዘ ይሄ ሰሜን ከነበረ ሁኔታ ጋር በተያያዘ በርካታ ቬስትድ ኢንትረስቶች አሉ። ኢንትረስቶቹን በዋናነት በሁለት መክፈል ይቻላል። ሪጂኑ ሰላማዊ እንዲሆን በሪጂኑ ውስጥ ችግሮች እንዲፈቱ የሚረዱ የሚፈልጉ ኃይሎች የመኖራቸውን ያህል በሪጅኑ ፕላይት የሚነግዱ በርካታ ነጋዴዎች አሉ። በተለያየ ሽፋን ነው ግን የሚንቀሳቀሱት። በሲቪል ሶሳይቲ፣ በተለያዩ በሰብአዊ መብት እና በመሳሰሉት ስሞች ያሏቸው የዚህ ሪጅን ብቻ ሳይሆን የሌላ አካባቢም ግጭት ከዚህ የሚያተርፉ በርካታ ስቴክ ሆልደሮች አሉ። የመሳሪያ ኢንዱስትሪ ባለቤቶች ባዙቃ ጥይት፣ ፋብሪካ ታንክ የሚሸጡትም ዝም ብሎ ለቁንጅና አይደለም። ታንክ የሚያመርቱ በሌላ በኩል ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ዶክተር ቬራ ሶንጉዌን ጨምሮ በአፍሪካ ህብረት የተባበሩት መንግስታት ድርጅት ተወካይ እና ሌሎችን አግኝተው በወቅታዊ የሀገሪቱ ሁኔታ ላይ ማብራሪያ እንደሰጧቸውም ቃል አቀባዩ ተናግረዋል። ምክትል ጠቅላይ ሚኒስትሩ በተለይ ለመንግስታቱ ድርጅት ዋና ጸሐፊ ያላቸውን አክብሮትና ምስጋናም ገልጸዋል ብለዋል። እነሱም በተቻለ መጠን የኢትዮጵያን ስቴቢሊቲ ለመርዳት ፍላጎት እንዳላቸው በተለይ ዋና ጸሐፊ ኢትዮጵያን ሁኔታ በሚገባ ባላንስድ በሆነ መንገድ የተረዱበት ሁኔታ ነው ያለው። ይህም አክቹዋሊ መነሻ የሚሆነው እዚህ እነዚህ ዛሬ ያነጋገር ናቸው የሚያቀርቡት ሪፖርት ገንቢ በመሆኑ ነው። ይህን የተባበሩት መንግስታት ድርጅት ሴክረታሪ ጀነራሉ በኢትዮጵያ ላይ በየጊዜው ስለሚሰጡት ገንቢ አስተያየት ምስጋና ማቅረብ ሁላቸዋል። ባላንስድ የሆነ አስተያየት ነው። ባላንስድ የሆነ ከንሰር ነው የሚገልጹት። ይሄ ነገር እንዳይቀጥል ፕሮትራክትድ እንዳይሆን ቶሎ ብላችሁ ህዝቡን ወደ ማስፈር ህዝቡን ወደ ማረጋጋት እንድትገቡ የሚል ነው። በትግራይ ክልል በአሁኑ ጊዜ መልሶ የማቋቋም ስራ እየተከናወነ ነው ያሉትንም አምባሳደር ዲና ገልጸዋል። ይሁንና የመልሶ ማቋቋሙ ተግባር የሚመራው የኢትዮጵያ መንግስት በሚዘረጋው ስርዓትና መንገድ ብቻ እንደሆነ በአጽንኦት ገልጸዋል። ዞሮ ዞሮ መንግስት ያሰመረው መስመር አለ። ይሄ ሩቱን ኮሪደሩን ሶፋር ሙሉ በሙሉ ስቴቢል ያልሆነ አካባቢ እስከሆነ ድረስ መንግስት በሚሰጠው ስምሪት እና መከላከያ ፕሮቴክሽን እየሰጠ ነው የሚሆነው፣ የሚል ነው። ችግሩ በሪሊፍ ስኪም በሪሊፍ ጉዞ ስም ለሌላ ጉዳይ የሚገቡ ስላሉ ነው። አሁንም ከሰላም ሚኒስቴርና እነዚህ ኢንተርናሽናል ሁማኒቴሪያን ኤጀንሲዎች የተፈራረሙት ውል ከመንግስት ጋር አብሮ ለመስራት ነው። በዚህም ላይ ስምምነቱ አለ። ቢኮዝ መንግስት ነው ጋድ እያደረግ የሚሄደው ለብቻ ይሄድና ነገር ሲፈጠር መንግስትን ይገሳል። ፕሮቴክሽን አልተሰጠኝም ተጠቃው ብላል። ይህን ላይ ተተኮሰ ይህን ስታፍ ላይ የሚል ነገር አለ። ሌላው ወደ አምስት መቶ የሚገመቱ ይህን ስታፍ አሉን እዛ አካባቢ ነው የሚሉት። እነሱን በማምጣት ረገድ፣ ሙሉ በሙሉ እነሱን በመጠበቅ ረገድ፣ እዛም እንዳሉ እንዲቆዩ በማድረግ ረገድ መንግስት ሙሉ ኃላፊነት ይወስዳል። ይህን ማረጋግጠውላቸው ዛር ቨሪ ሀፒ ባውቲት። በትግራይ ክልል ከተፈጠረው ወቅታዊ ሁኔታ ጋር በተያያዘ ወደ ሱዳን የተሰደዱ ሰዎችን በተመለከተም ከጋዜጠኞች ለቀረበላቸው ጥያቄ አምባሳደር ዲና ሙፍቲ ማብራሪያ ሰጥተዋል። የሱዳን መንግስት እነዚህን ስደተኞች ይመልሳል። ደፍኒትሊ ይመልሳል። ኦፊሽሊ ከላይ ያለው የሱዳን መንግስት አመራር ይህን እምነት አለው። አሁን ቅድም ያልኳቸው ሀይሎች ደግሞ ሱዳን ውስጥም አሉ። ቋሚ የሆነ ስደተኛ ካምፕ እዛ ቢቆይ ዩኤን ሁማኒቴሪያን እንትን እየተባለ ወደዛ አካባቢ ይጎርፋል ስራም ይፈጥራል ስለዚህ ፐርማኔንትሊ እነዚህን ሰዎች ቢቆዩላቸው ሌላም ሞርም ቢሰደድ የሚፈልጉ የሉም ማለት አይደለም ከታች ነገር ግን በኦፊሻል ደረጃ የሱዳን መንግስት ፈቃደኛ ነው ነገር ግን እዚህ ውስጥ ቅድም ያልኳቸው ማይካድራ ጭፍጨፋ ላም የተሰማሩ ኃይሎች የገቡበት ሁኔታ ነው ያለው። ይ ማጣራትና የመመለሱ አቅጣጫ አውረዲ ጠንክሮ ቀጥሏል። እዛ አካባቢ ያለኛ ኤምበሲ ጠዋት ማታ በተለይ ከዩኤንኤችሲአር፣ ከሌሎችም በዚህ ስደተኞች ጉዳይ ከሚንቀሳቀሱ ኃይሎች ጋር አብረው እየተገናኙ ውይይት እያካሄዱ ያለበት ሁኔታ ነው ያለ ሆፕፉሊ በአጭር ጊዜ ውስጥ ይመልሳሉ። ቁጥሩም ትንሽ ነው። ማነጅ ለማድረግም ካፓሲቲው ቅድም እንዳልኳችሁ እዚህ ላይ ያለ ነው። አምባሳደሩ በሌሎች ዲፕሎማሲያዊ ክንውኖች ላይም ገለጻ አድርገዋል።